አውሮፓ ወደፊት መጓዝ እንድትችል ባለፈው ክፍለ ዘመናት የተከሰቱትን ክስተቶች ራሳቸውን እንዳይ ደግሞ መፍቀድ የለብንም ሲሉ የተናገሩት የአንደኛው የዓለም ጦርነት የተጠናቀቀበትን ዘጠና ዘጠነኛ ዓመት መታሰቢያ ዝግጅት ላይ ለመታደም በዋዜማው ፓሪስ ላይ የተገኙት የጀርመኑ ፕሬዚዳንት ፍራንክ ዋልተር ሽታይማየር ናቸው። ፕሬዚዳንቱ ዛሬ ረፋድ ላይ ከፈረንሳዩ አቻቸው ኢማኑኤል ማክሮ ጋር በተገናኙበት ወቅት በአውሮፓ ሕብረትና በሁለቱ ሀገራት ግንኙነት ላይ ፓሪስ ላይ የመከሩ ሲሆን አውሮፓውያን በጋራ መቆም አለባቸውም ብለዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮ በበኩላቸው የፈረንሳይ ዋነኛ አጋር የሆነችው ጀርመን ለአውሮፓ ህብረት የተሀድሶ እቅዳቸው ተግባራዊነት ወሳኝነት እንዳላት በመጥቀስ የቻንስለር አንጌላ ሜርክል አዲስ የጥምረት መንግስት መመስረቱ ወሳኝነት እንዳለውም ተናግረዋል። እንደማምነው ሁላችንም ይህን ጥልቅ ስሜት እንጋራለን። በመጪው ዓመት ይህንንም በጥልቀት ለማሻሻል በጣም አስፈላጊና አስቸኳይ ነው። በዚህ ረገድ ወሳኝ ነው። የሁለቱ ሀገራት ጥንካሬ ለመነጋገር እድሏለን። የሁለቱ ሀገራት ጥንካሬም በኢኮኖሚ በጸጥታና በመከላከያ ያለን ትብብር የተጠናከረ እንደሆነ ሁሉ የፍራንኮ ጀርመን ትብብርም አውሮፓን ያድሳታል። የጀርመኑ ፕሬዝዳንት በበኩላቸው ኢማኑኤል ማክሮን በአውሮፓ ህብረት ዙሪያ ያላቸውን ቁርጠኝነትና አቋም በተለይም ባለፈው መስከረም ወር አዲሱን የአውሮፓ ህብረት ማሻሻያ እቅዳቸውን በተመለከተ በፓሪ ሰርቦን ዩኒቨርሲቲ ያሰሙትን ንግግር በማንሳት ፕሬዚዳንቱ ድጋፋቸውን የገለጹ ሲሆን ደፋር ሲሉም አሞካሽ ተዋቸዋል አውሮፓ ካላት ጥርጣሬ ወጥታ ወደፊት መጓዝ አለባትም ብለዋል። አዲስ የሚመሰረተው የጀርመን መንግስትም የማክሮን እቅድ ሊያስቀጥል እንደሚችል ያላቸውን ተስፋም ገልጸዋል። ሁለቱ ፕሬዝዳንቶች ከሰዓት በኋላ እንደ ኤሮፓኑ አቆጣጠር በ1918 በመጀመሪያው የዓለም ጦርነት ከ25ሺ በላይ በሚሆኑ የጀርመንና የፈረንሳይ ወታደሮች ወዳለቁበት ወደ ሰሜናዊቱ ምስራቅ የፈረንሳይ ግዛት ወደሆነችው አልዛዝ በማቅናት በሁለቱ ሀገራት ድንበር ላይ የተሰራውን የመታሰቢያ ሙዚየም መርቀው ከፍተዋል። በሌላ በኩልም በዛሬ ዕለት ታዋቂው የአሜሪካው ታይምስ መጽሔት በፊት ገጹ ላይ የፈረንሳዩን ፕሬዝደንት ኢማኑዌል ማክሮ ፎቶ ይዞ በመውጣት አዲሱ የአውሮፓ መሪ ሲል ባወጣው እትም የፈረንሳይ መገናኛ ብዙሃንን ትኩረት ስቧል። የአውሮፓ ህብረት ጠንካራ ገጽታ እንደሆነች የሚነገርላት ጀርመን በፕሬዝደንት ማክሮ ጥላት ያርፍባት ይሆን ስል ለፈረንሳይ 24 የአውሮፓ አዘጋጅና ዋና ኤዲተር ለሆነች ካሮሊን ካማሪ ላቀረብኩላት ጥያቄ ምላሿን እንዲስትል ስትል ትገልጻለች። ያ ስሜት የሚሰጥ ይመስላል። እንደምታስቡ አዲሱ ፕሬዝዳንት ሰላሳ ሰባት አመቱ ነው። በጣም ጠንካራ የሆኑ የአውሮፓ ፕሮግራምም ይዟል። ማክሮን ከአንጌላ መርክል ጋር ስናነጻጽራቸው ለአውሮፓ ትልቅ ተስፋ የሰነቁ ጠንካራ ሀሳቦችን ይዟል። ለዶቼቬሌ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ። que é Paris.